so ዛሬ ለአስራ አራተኛ ቀን በረሃብ አድማ የቀጠሉትን እና አቶ ጀዋር መሐመድን ምግብ እንዲበሉ ሊያግቧቧቸው ቃልቲ ማረሚያ ሄደው የነበሩ ሽማግሌዎችና የእምነት አባቶች ሊያሳምኗቸው አለመቻላቸውን ገለጹ። የረሃብ አድማው ከቀጠለ ሊደርስ የሚችለውን አደጋ ለመቀነስ ጉዳዩ የሚመለከታቸው የመንግስት አካላትንም ለማወያየት ማሰባቸውን ገልጸዋል። በእስር ቤት በረሃብ አድማው ከተሳተፉት ውስጥ ታመው ወደ ሆስፒታል የተወሰዱ መኖራቸውም ተገልጿል። ሙክታር ጀማል ዝርዝር አለው። አንጋፋውን ፖለቲከኛ ሌንጮ ለታ ጨምሮ ሽማግሌዎቹና የእምነት አባቶች እስር ቤት በመሄድ እነ አቶ ጀዋር መሐመድና የቃሊቲ ማረሚያ ቤት አስተዳደርን ማነጋገራቸውን በውይይት ላይ የተገኙ ኡስታዝ ካሚል ሸምሱ ለቪኦኤ ተናግረዋል። ጉዳዩ አሳሳቢ እንደሆነ የማረሚያ ቤት አስተዳደር ጋር ውጭ አውርተን ጠያቄዎች ከሚገቡት በር ውጭ በቢሮ በኩል አመቻችቶልን አስራ አምስት በላይ የምንሆን ሰዎች እዛ ቦታ ላይ ተገኘን። ገብተን ያው አጠገቡ ሁለት የሱ ጠበቆችም ነበሩ። ዋነኛው ዓላማችን እነዚህ ሰዎች ያሉበት ሁኔታ ማየት ካደረጉት ምግብ አድማም እንድቆሙ እና ህይወታቸው ማዳን እንዳለባቸው ለመምከር ነው የነበረው። ያው ይህንን ውስጥ ገብተን እነዚህ አሁን ያልኩ የተመረጡ ሰዎች ጃልዳው ድብሳን፣ እንደዚሁም ቆለንጮ ረታ እና ሌሎችም የኖተባቶች ናጅ አህመድ ጋር ሆነን ለመን ነው እናንተ መኖራችሁን ነው ለህዝብ የሚጠቅመው ለሀገር የሚጠቅመው ሞታችሁን ነገር ህይወታችሁን የምታሳልፉበት እንጂ ተጨባጭ አይደለም ያለው ያለውን ጥያቄም በትክክል ህይወታችሁን ለአደጋ ሳታጋልጡ መጠየቅ እየተቻለ አሁን ያላችሁበት ሁኔታ አሳሳቢ ምናምን ናቸው። በእርግጥ ያሉበት ሁኔታ በጣም ከስተው ሁኔታቸው በጣም አስፈሪ ነው። ከአንድ አራት ሰዎች ምግብ ካቆሙት ወድቆ ያ ሆስፒታል ተወስደዋል። ማረሚያ ቤቶችን በጣም በእነሱ በኩል ያለውን ነገር ሁሉ ነገር አመቻችቶ አምቡላንስን እንደዚሁም በተጠንቀቅ አቆሙ ነው የሚጠባበቁት። ብዙ ሁሉም የሄደው ሰው ያው በሚችለው ቋንቋ በሃይማኖት በፖለቲካ በምን ሁሉም እንደ እየመጣበት አስተሳሰብ የመክራቸው ከአቋማቸው እንዲመለሱ ብዙ ጥረት ተደርገዋል። እነሱ ግን ፈቃደኛ አለ አልሆኑ እስረኞቹ ያልተመለሱ ጥያቄዎች አሉን ማለታቸውንና ከዚህ ቀደም ከቀረቡ ጥያቄዎች ውስጥ የኮሎኔል ገመቹ አያና የእስር ቤት አያያዝና ቢጫ ለብሰው ፍርድ ቤት በመምጣታቸው ታስረው የነበሩ እንዲፈቱ የሚል መልስ ማግኘታቸውን እንደነገሯቸው ኡስታዝ ካሚል ጠቅሰዋል አድማውን የቀጠሉበት ምክንያት የእነ ጃዋር ስራጅ መሐመድ ጠበቃ አቶ ከዲር ቡሎ ተከታዩም ብለዋል። በመሰረቱ ሁለት መሰረ ነገሮችን እያነሱ ነው ያሉት። አንደኛው ኦሮሞ ከዚህ በፊት የኦሮሞ ልጆችን ደም ገብሮ ያመጣው ለውጥ፣ አሁን በአሁኑ ሰዓት ደግሞ በሳዛይን በሆነ መልኩ ኦሮሞና የፌዴራል ሲስተም ደጋፊዎች ሰዎች አምስት ሺህ ሰው ታስሮ ይገኛሉ። ከእነዚህ ውስጥ ኦሮሞ አምስት ሺህ ናህል ሲሆን ምናልባት የአማራ በአማራነት የሚንቀሳቀስ ይመስለኛል አራት አይሆኑም በፖለቲካ ምክንያት። ይሄ የሚያሳየው ኦሮሞን ምን ያህል ከፖለቲካ ውጭ የማድረግ ሁኔታዎች የቀጠሉ በመሆኑ በሌላ በኩል የኦሮሞ ፖለቲካ ፓርቲዎች አንደኛ ቢሯቸው እየተዘጋ ሁለተኛ ያሉትን ቢሆን አባሎቻቸው ታስረው የተቀመጡ ሲሆን ይሄ ሲስተማቲክ የሆነ ኦሮሞን ከፖለቲካ ዓለም የማውጣት እና ለመፍት እንዳይታገል የማድረግ ሁኔታዎች የቀጠሉ መሆኑን የሚያሳየው። ስለዚህ እነዚህ ነገሮች መቅረት አለባቸው። ከዚህ በተያያዘ ለአቀረብን ጥያቄ እንደ ጥያቄ እያቀረቡት ያለው ነገር ምንድን ነው? አንደኛ ይሄ ሁሉንም የፖለቲካ እስረኞች መፍታት አለበት። ሁለተኛ የተዘጉት ያለአግባብ የተሰረቱ የፖለቲካ ቶች በተለይ በኦሮሞነታችን ኦሮሞን ነገ የኦሮሞ መብት ያስከብራሉ በሚል ብቻ ከፖለቲስንድሳዊ የተደረጉ ፖለቲካ ፓርቲዎች ወደ ምርጫ እንዲገቡ እንዲደረግ፣ በተጨማሪም ደግሞ መንግስት የፖለቲካ ኤሪያውን ወይንም ለህብረተሰቡ ሊሆንም የፖለቲካ አድማሱ ይሄ በሰፋና ህዝብ ሊያሳትፍ ሌሎችን ሊያሳትፍ በሚችል እና ዲሞክራሲ በዚህ ሀገር ሊያሰፍን በሚችል መልኩ የማቋቋም ካለበት እነዚህ ሁኔታዎች መሟላት አለባቸው የምንለው አቶ ከዲር ቡሎ የደንበኞቻቸውን የጤንነት ሁኔታ በተመለከተ ተከታዩም ብለዋል። ሰቦ ቃቃቆ፣ አለማዮ ገለታ እና ጉቱ ምልሳ እነዚህ ታሟል ወደ ሆስፒታል ተወዛል። እንግዲህ እነዚህ ከማተጨማሪ ከደጀኔ ጣፋ ከቦና ችብሌን ከአራፋት አቡበከር ና ከሸምሰዲን ጣሃ በተጨማሪ ማለት ነው። ይህ ምን ማለት ነው? ወደ ስድስት ሰው ታሟል ማለት ነው፣ ሞስ ሆስፒታል ገብተዋል ማለት ነው። ይሄ ነው ያለው መረጃ። በቃሊቲ ማረሚያ ቤት ተገኝተው እነ አቶ ጃዋር መሐመድ ምግብ እንዲበሉ ለማግባባት ሄደው ያልተሳካላቸው ሽማግሌዎች እና የእምነት አባቶች ከሚመለከታቸው አካላት ጋር ለመነጋገር ማሰባቸውንም ኡስታዝ ካሚል ሸምሱ ገልጸዋል። እዛ ሄደን ያንን ተጨባጭ ካየን በኋላ ዝም መልክ እንደሌለብን እና ለያንስ የሀገር ሽማግሌዎች ይህን ጉዳይ ገብቶበት ከሚመለከት መንግስት አካል ጋርም ተነጋግሮ የነዚህ ሰዎች ህይወት ሴቭ የሚደረግበት ወይም ደግሞ የሚድንበት ሁኔታ መፈጠር አለበት የሚለውን እየተነጋገርንን ያለ ነው። ያው ድንገት እንደመሆኑ የተገናኘ ነው። ማን የቱ ሽማግሌ ማን ምን የሚል የተለያዩ አሁን እየተነጋገርን ነው በስልክ ዛዜት ሰዎች መንቀሳቀስ አለባቸው የሚለውን እየተነጋገርን ያለ ነው እንጂ አንድ የሆነ መቋጫ ላይ ወይም ደግሞ አንድ ወደዚህ አቅጣጫ ነው የምንሄዱ ብለን ተገናኝተን የወሰንነው ነገር የለም ከዛ በኋላ ያው እስካሁን ድረስ እንደወጣን ከተወሰኑ ሰዎች ጋር እዛው ከግቢ ውጭ ሁኔታው አሳሳቢ መሆኑን ተነጋግረን በዛ አቅጣጫ መሆን ያለበት ወደሚመለከተው መንግስት አካል ቶሎ ብሎ መሄድ ነው ግን ያው ማን ሂድ ማንሽ ኢኒሽቲቭን ውሰድ ሽማግሌ ትምጣ ማን የምለው ገና የቤት ስራ ነው ማለት ነው ተዳክመው ወደ ሆስፒታል ተወስደዋል የተባሉ የአድማው ተሳታፊዎች ጉዳይ ላይ ከማረሚያ ቤት አስተዳደር መልስ ለማግኘት ለሕዝብ ግንኙነት ኃላፊውና ለአስተዳደር ኮሚሽነር ተደጋጋሚ ሙከራ ብናደርግም አልተሳካልንም። እስረኞቹ የፖለቲካ ምህዳር ጠቧል ሲሉ ያነሱትን ጥያቄ በተመለከተ መልስ እንዲሰጡን በጠቅላይ ሚኒስቴር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ ዶክተር ቢቂላ ሁሪሳን ጠይቀናቸው በጉዳዩ ላይ መልስ ለመስጠት የሚችሉት የህግና ፍትህ አካላት ብቻ መሆናቸውን ገልጸውልኛል። ሌላኛው በጉዳዩ ላይ አስተያየታቸውን የጠየቅናቸው የፌዴራል ጠቅላይ አቃቢ ግ ቃል አቀባይ አቶ አወል ሱልጣንም በተጠየቀው የፖለቲካ ጉዳይ ላይ መልስ መስጠት የመስሪያ ቤታቸው ድርሻ አለመሆኑን ጠቅሰውልኛል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።